የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ በአብዛኛው አብዛኛው የሞቱት ሽማግሌዎች የነበሩና ከሀምሳ በላይ እድሜ ያላቸው የነበሩ መንቀሳቀስ የማይችሉ በረሃብና በእድሜም ደረጃ ትንሽ ከፍ ያሉ ናቸው። አንዳንዶቹ የግፊት መድኃኒት ሲጠቀሙ የነበሩ ናቸው። አንዳንዶቹም የኤችአይቪ መድኃኒት ሲጠቀሙ የነበሩ ናቸው። እዛ በገለለ ደግሞ የተጠቁብን ህፃናቶች ናቸው። በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን የአብር ገሌ ወረዳ ዋና አስተዳዳሪ አቶ አለሙ ክፍሌን ድምፅ ነው የሰማችሁት። ሙሉ ዝግጅቱ ደርሶናል። በዕለቱ አብይ ርዕስ ይቀርባል። በኢትዮጵያ በድርቅ ለተጎዱና የተለያዩ አካባቢዎች የሚላክ የሰብዓዊ ድጋፍ የጫኑ ተሽከርካሪዎች ብዛት የሚወሰነው ለመሆኑ በማን ይሆን? በምሽቱ በአንዱ ዘገባችን የተነሳ ጥያቄ ነው። ሦስት የቤንሻንጉል ማረሚያ ቤት አዛዦች ምዕራብ ወለጋ ውስጥ መታገታቸውን ቤተሰቦቻቸው ገለጡ። የሁለቱንም ዝርዝር የያዙ ዘገባዎች ደርሰውናል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችን አክለን በየተራ እናሰማቸዋለን። ማክሰኞ መጋቢት 27 2014 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኒክ ኢቫኖቭ ናቸው። የዕለቱ የዜና አቅራቢ ደረጀ ደስታ የ ኒክ ኢቫኖቭና ብርሃንን ጨምሮ የዌብና ማህበራዊ መገናኛ ቅንብር አሰናጃችን አባየው ገበያው ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ ና ይስጥልን። አድማጮቻችን እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ላለፉት አራት ወራት በእስር ላይ የነበረው የተራራ ኔትወርክ የኢንተርኔት ላይ ሚዲያ ዋና አዘጋጅ ታምራት ነገራ በ50 ሺህ ብር ዋስ ከእስር እንዲፈታ የኦሮሚያ ክልል ጠቅላይ ፍርድ ቤት ወሰነ። ፀሐይ ዳምጠው ዝርዝራላት። ዛሬ መጋቢት 27 ቀን 2014 ዓ ም የተሰየመው የኦሮሚያ ክልል ጠቅላይ ፍርድ ቤት ጠበቃው ያቀረቡትን የዋስትና ጥያቄ ከመረመረ በኋላ ታምራት ነገራ 50 ሺህ ብር የገንዘብ ዋስትና አስዞ ከእስር እንዲወጣ ውሳኔ መስጠቱን ጠበቃው አቶ ገመቹ ጉተማ ለአሜሪካ ድምፅ ገልጸዋል። ታምራት ነገራን ፖሊስ በሽብር ወንጀል እጠረጥረሃለሁ በማለቱ ከታህሳስ 1 ቀን 2014 ዓ ም ጀምሮ በእስር ላይ እንደሚገኝ አቶ ገመቹ ጉተማ ተናግረዋል። ሲ ተብሎ ለተፈረጁ አካላት በሚዲያ አማካኝነት ይረዳ ነበረ በሚዲያ ስርጭቱ አማካኝነት የሚለው ታምራት ነገራ መጋቢት አንድ ቀን ሁለት ሺ አስራ አራት አመተ ምረት በገላን ከተማ ወረዳ ፍርድ ቤት ስቀርብ አቃቤክ በአስራ አምስት ቀናት ውስጥ ክስ እንዲመሰርት ፍርድ ቤቱ ትዕዛዝ ሰጥቶ እንደነበር አቶ ገመቹ አስታውሷል። አቶ ገመቹ የደንበኛቸው ታምራት የዋስ መብት እንዲከበር ለኦሮሚያ ክልል ጠቅላይ ፍርድ ቤት ጥያቄ ያቀረቡት መጋቢት አንድ ሁለት ሺህ አስራ አራት ዓመተ ምህረት መሆኑን ገልጸው ጠቅላይ አቃቤክ በተደጋጋሚ ቅሬታ እያቀረበ እንደነበር ገልጸዋል። ከኦሮሚያው ላይ ያቀረበው የጦር መሳሪያ ታጥቆ የአመሱና የእርስ በርስ ጦርነት በማስነሳት በመንግስት ላይ ወንጀል በፈጸሙ አካላት ውስጥ በመሳተፍ በሚዲያ በመጠቀም ግዴለት እና ኦነክሽን የአሸባሪነት ወንጀል እየፈጸሙ በመንግስት ላይ ጦርነት በከፈቱበት ጊዜ ተሳትፎ እያደረገ የነበረ መሆኑን የኦሮሚያ ክልል መንግስት ከመስረቱ መፍረስ አለበት በማለት ጉዳዩን ለመፈጸም በሚንቀሳቀሱ አካላት ውስጥ እየተሳተፈ እንደነበረ የምርመራ መዝገቡ ያሳያል። ስለዚህ የፈጸመ ወንጀል ከባድ በመሆኑ ዋስትና መንግስቱ ብዜቱ መፍቀድ የለበትም ወይ የለበትም የሚል መቃወሚያ ያቀረበ። የኦሮሚያ ጠቅላይ ፍርድ ቤት ያው ጉዳዩን ሲመረምር ነው እስካሁን የቆየው ዛሬ ውሳኔ ሰጥቷል። በውሳኔውም የአቃቤ ሕግ መቃወሚያ ፍርድ ቤቱ አልተቀበለው። በዚህ ጋዜጠኛ ከአምራት ነገራ የአምሳ ሺህ ብር ዋስ ጠርቶ ለመታሰር። በሌላ በኩል ጠበቃው ደንበኛቸውን በተመለከተ ያቀረቡት የዋስትና ጥያቄ በተከታታይ በተሰጡ አራት ቀጠሮዎች ሳይወሰን መቆየቱን አቶ ገመቹ አስታውሰው በመጨረሻ ግራቀኙን ሲያዳምጥ የቆየው የኦሮሚያ ጠቅላይ ፍርድ ቤት ዛሬ መጋቢት ሀያ ሰባት ቀን ሁለት ሺ አስራ አራት አመተ ምረት ተጠርጣሪው ሀምሳ ሺህ ብር ዋስትና አስዞ ከእስር እንዲለቀቅ ፍርድ ቤቱ ትዕዛዝ ሰጥቷል። ጋዜጠኛ ታምራት ነገራ የፍርድ ቤቱ ትዕዛዝ እስኪፈ ሲፈጸም በሰበታ ከተማ ዳለቲ ፖሊስ ጣቢያ ውስጥ ይህ ዘገባ እስከተላለፈበት ጊዜ ድረስ ታስሮ እንደሚገኝ ጠበቃው አቶ ገመቹ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ዓለም አቀፉ የወንጀል ፍርድ ቤት ቀድሞ የሱዳን ጃንጃዊ ሚሊሻ መሪ የነበሩትን አሊ አብዱልርሃማን የወንጀል ክስ ዛሬ ማክሰኞ መመልከት ጀመረ። በዳርፉር ግጭት ወቅት ፈጽመውታል በተባለው 31 የጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች የተከሰሱት አብዱልርሃማን ጥፋተኛ አለመሆናቸውን መግለጻቸው ተመልክተዋል። አብዱራህማን ይመሩት የነበረው ታጣቂው የጃንጃዊድ ሚሊሻ በቀድሞ የሱዳን ፕሬዚደንት ኦማር አልበሽር የዳርፉርን አማጽያን ለመደምሰስ እንደ አውሮፓ አቆጣጠር በ2003 የተሰማራ ጦር መሆኑን ተገልጸዋል። ዓለም አቀፉ ፍርድ ቤት አብዱራህማን ፍርድ ቤት እንዲቀርቡ ትእዛዝ ያወጣው እንደ አውሮፓ አቆጣጠር በ2007 ሲሆን ተከሳሹ ከፍርድ ቤቱ ፊት የቀረቡት እንደ አውሮፓ አቆጣጠር በ2020 መሆኑ ተመልክተዋል። ከዚያ ጊዜ አንስቶ ኔዘርላንድ በሚገኘው ዓለም አቀፉ ፍርድ ቤት ታስረው እንደሚገኙም ተነግሯል። በዳርፉር ግጭት ወደ 300 ሺ ሰዎች መገደላቸው ሲገለጽ እንደ አውሮፓ አቆጣጠር እስከ 2015 ድረስ ወደ 27 ሚሊዮን ሰዎች መፈናቀላቸው ተመልክተዋል። የናይጄሪያ ምድር ባቡር ጣቢያ ኃላፊዎች ባለፈው ሳምንት ስምንት ሰዎች በተገደሉበት የታጣቂዎች ጥቃት 168 ሰዎች እስካሁን ያሉበትን ሁኔታ እንደማያውቁ አስታወቁ። ተጠርጣሪዎቹ ታጣቂዎች ከአቡጃ ወደ ካዱና ይጓዝ በነበረው የመንገደኞች ባቡር ላይ የተኩስ ጥቃት ለማድረስ ያልታወቁ ሰዎችን አግተው ሲወስዱ ባቡሩን ማፈንዳታቸው ተነግረዋል። የናይጄሪያ ምድር ባቡር ስራ አመራር ዲሬክተር ሬዲት ኦኪሂራ ባለፈው እሁድ በሰጡት መግለጫ ቤተሰቦቻቸው የሰሙት 22 ሰዎችና ሌሎች እና ሌሎች 146 ሰዎች የደረሱበት አለመታወቁን ለኮሚሽኑ መረጃ መድረሱን ተናግረዋል። በናይጄሪያ የደህንነት ጉዳይ ተንታኝ አቤነዘር አዬታኪን እንዲህ ብለዋል። በየቀኑ አሸባሪዎች የሚደቅኑብንን እንዲህ ያሉ ፈተናዎች መቋቋም አለመቻላችን በጣም የሚያሳዝን ነገር ነው። ናይጄሪያ ታጣቂ ወሮበሎችን ለዓመታት ስትዋጋ የኖረች ሲሆን በተለይም በቅርብ ጊዜ ውስጥ ካዱና የተባለው ክፍለ ግዛቱ የበለጠ ተጎጂ መሆኑ ተመልክቷል። ሰላማዊ ዜጎችን የሚያግቱ ሰዎች ወደ ቤተሰቦቻቸው ባልታወቁ ቁጥሮች የሚደውሉ ሲሆን የናይጄሪያ መንግስት ይህን ለመከላከል የቴሌኮም ኩባንያዎች አድራሻቸው ያልታወቁ ጥሪዎች እንዳያስተላልፉ ማዘዛቸው ታውቋል። ባለሙያዎች ግን እርምጃው ሰላማዊ ዜጎች ላይ የራሱ ተጽዕኖ እንደሚኖረው ይናገራሉ። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የተባበሩት መንግስታት የጸጥታው ምክር ቤት ዛሬ በሚያደርገው ስብሰባ በዩክሬን በተገደሉ ሰላማዊ ዜጎች ላይ ያተኩራል ተብሎ ይጠበቃል። ስብሰባው የሚካሄደው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያው ፕሬዚደንት ቭላዲሚር ፑቲን በጦር ወንጀል ሊከሰሱ ይገባል ብለው በተናገሩ ማግስት ነው። የማክሰኞ ምክር ቤቱ ስብሰባ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ፣ የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፍትዝ እና የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ንግግር ያሰሙበታል ተብሎ ይጠበቃል። የዚህን ወር የምክር ቤቱን ተረኛ ፕሬዝደንትነት የያዘችው እንግሊዝ መሆኗም ተገልጿል። በመንግስታቱ ድርጅት የእንግሊዝ አምባሳደር ባርባራ ወድወርድ በሩሲያ ወረራ በዩክሬን የተገደሉ ሰላማዊ ሰዎች ጉዳይ የስብሰባው ቀዳሚና ማዕከል መነጋገሪያ ይሆናል ሲሉ ለጋዜጠኞች ተናግረዋል። ሞስኮ በቡቻ ተደርጓል የተባለውን የሰላማዊ ሰዎች ግድያ ክስ አስተባብላለች። በተባበሩት መንግስታት የሩሲያ አምባሳደርም በበኩላቸው በማክሰኞ የጸጥታ ምክር ቤት ስብሰባ እውነታውን የሚያሳይ መረጃ እንደሚያቀርቡ አስታውቀዋል። ዩናይትድ ስቴትስ ትናንት ሰኞ በወሰደችው እርምጃ የሩሲያ መንግስት ለአበዳሪዎቹ መክፈል የነበረበትን የ600 ሚሊዮን ዶላር የሉዓላዊነት ቦንድ ገንዘብ ከዩናይትድ ስቴትስ ውስጥ እንዳይወጣ ማገዷን አስታወቀች ይህ ሩሲያ ላይ ከፍተኛ ጫና የሚፈጥር መሆኑ ተመልክተዋል ሩሲያ ዩክሬንን በመውረሯ ምክንያት እንደ ኤሮፓ አቆጣጠር የካቲት 24 በተጣለው ማዕቀብ በዩናይትድ ስቴትስ ውስጥ በሚገኙ የገንዘብ ተቋማት ውስጥ የነበሩ የሩሲያ ማዕከላዊ ባንክ ገንዘብ በሙሉ እንዳይንቀሳቀስ መደረጉ ተገልጿል ሩሲያ ዕዳዎቿን ለመክፈል ያላትን የውጭ ምንዛሪ በሙሉ አሟጣ መጠቀም ወይም በታሪኳ አይታ ከማታቀው የፋይናንስ ቀውስ ውስጥ ልትወድቅ እንደምትችል ተነግሯል። ሩሲያ ጦርነቱ ከተጀመረ ወዲህ 640 ቢሊዮን ዶላሩን በሩሲያ ወርቅ ወይም ከውጭ ምንዛሪ ክምችቷ አውጥታ እንድትከፍል መገደዷ ተዘግቧል። ዩናይትድ ስቴትስ ውስጥ ባለፈው እሁድ በካሊፎርኒያ ግዛት ሳክራሜንቶ ውስጥ በተካሄደው የጅምላ ጥቃት የተገደሉትን ስድስት ሰዎች የሚዘክር የሻማ ማብራት ስነ ስርዓት ትናንት ምሽቱን ተካሂዷል። በጥቃቱ ህይወታቸውን ያጡት እድሜያቸው ከ21 እስከ 57 የሚደርስ ሶስት ወንዶችና ሶስት ሴቶች ናቸው። ሌሎች 12 ሰዎች ደግሞ መቁሰላቸው ተገልጿል። ስነ ስርዓቱ ላይ የተገኙት የሳክራሜንቶ ከንቲባ ዳሪል ስቲንበርግ እንዲህ ብለዋል። ዛሬ በዚህ ስፍራ የተገኘነው ለዮናታን ነው፣ ለሜሊንዳ፣ ለሰርጂዮ፣ ለዴቪዝና ለያሚል ነው። ይሄ ትርጉም አልባ አሟሟታቸውን ለመዘከር ከሚወዷቸው ዛሬ በመካከላችን ከሚገኙ ከአንዳንዶቹ ቤተሰቦቻቸው ጋር ተሰባስበናል። ከንቲባው በስፍራው ለተገኙ ሀዘንተኞች ሲናገሩ በዩናይትድ ስቴትስ ውስጥ በነፍስ ወከፍ የጦር መሳሪያ የሚደርሰው ጥቃት ወይም ጋን ቫይለንስ ያለምንም ልዩነት ሁሉንም ሰዎች እየገደለና እያቆሰለ ያለ ሕመም ነው ብለዋል። እሁድ ከሌሊቱ 8 ሰዓት ላይ መጠጥ ቤቶች እንደተዘጉ በክፍለ ግዛቱ ምክር ቤት አቅራቢያ ለተሰነዘረው ጥቃት ተጠርጣሪ የሆነው የ26 ዓመት ወጣት ዳንድሬ ማርትን ዛሬ ፍርድ ቤት እንደሚቀርብ ተገልጸዋል። ለዩናይትድ ስቴትስ የመጀመሪያዋ የጠቅላይ ፍርድ ቤት ዳኛ ለመሆን የታጩት የአቤቱታሰሚው ታሰሚው ፍርድ ቤት ዳኛ ከታንጂ ብራውን ጃክሰን ትናንት ሰኞ ሹመታቸው እንዲጸድቅ ያግዛል የተባለውን የመጀመሪያውን ድጋፍ ማግኘታቸው ተገለጸ። እጩ የጠቅላይ ፍርድ ቤት ዳኛዋ ድጋፉን ያገኙት በዚህ ሳምንት መጠናቀቂያ ላይ ለሕግ መወሰኛው ምክር ቤት ያቀርበዋቸዋል ከተባለው የምክር ቤቱ የሴኔት ኮሚቴ አባላት መካከል መሆኑ ተመልክቷል። ከፍተኛውን ፍርድ ቤት እንዲያገለግሉ በፕሬዝደንት ጆ ባይደን የታጩት ብራውን ትናንት ሰኞ ከወዲሁ የሁለት ሪፐብሊካን አባላትን ድጋፍ ማግኘታቸው ተገልጿል። የህግ መወሰኛው ምክር ቤት አባላት የሆኑት ሴኔተር ሊዛ መርካውስኪና ሴኔተር ሚት ራምኒ የጃክሰንን እጩነት በመደገፍ ድምጻቸውን እንደሚሰጡ አስታውቀዋል። ባለፈው ሳምንት የሪፐብሊካን አባል የሆኑት ሱዛን ኮሊንስ ለጃክሰን ድጋፋቸውን እንደሚሰጡ ማስታወቃቸው ይታወቃል። እንዲህ ብለዋል ኮሊንስ የዳኛ ጃክሰንን የህይወትና የአገልግሎት ታሪክ ለማወቅ ብዙ ጊዜ ወስጃለሁ። በኮሚቴው ፊት ለምስክርነት ከመቅረባቸው በፊትና ከቀረቡም በኋላ ሁለት ሰዓት ለፈጀ ጊዜ ሁለት ጊዜ ቃለመጠይቅ አድርጌላቸዋለሁ። ሌሎች የህግ ባለሙያዎችን አነጋግሬያለሁ። በርካታ ሰነዶችም ተመልክቻለሁ። በመጨረሻም ለጠቅላይ ፍርድ ቤት ዳኝነት የምንፈልገውን ብቃትና ማረጋገጫ የሚያሟላ ልምድና ብቃት አላቸው ብዬ ወስኛለሁ። የሦስቱ ሪፐብሊካን ድምፆች 48 ከሚሆኑት ዲሞክራቶችና ከሁለት ገለልተኛ የምክር ቤት አባላት ጋር ተደምሮ ምክር ቤቱ በዩናይትድ ስቴትስ ታሪክ ለመጀመሪያዋ ጥቁር አፍሪካዊ አሜሪካዊ ሴት የጠቅላይ ፍርድ ቤት ዳኛ እንዲሆኑ ለመወሰን ከበቂ በላይ ድምፅ ያለው መሆኑም ተመልክቷል። የህግ መወሰኛው ምክር ቤት አባላት በሚቀጥለው ሳምንት ለፋሲካ በዓል እረፍት ከመውሰዳቸው በፊት ተነጋግረውበት የመጨረሻውን ድምጽ ይሰጡበታል ተብሎ ይጠበቃል። ዩናይትድ ስቴትስ ውስጥ የኤሌክትሪክ እና የጥፈር ተሽከርካሪዎች አምራች ባለቤት የሆኑት ባለጸጋው ኢላን መስክ የማህበራዊ ሚዲያው ትዊተር ቦርድ አባል መሆናቸው ተገለጸ። ኢላን ማስክ የቦርድ አባል መሆናቸው የተገለጸው በትዊተር ውስጥ ከዘጠኝ ከመቶ ብልጫ በመያዝ ትልቁን ሼር ያላቸው መሆኑን በተነገረ ማግስት መሆኑም ተመልክቷል። በጎላው የትዊተር ተጠቃሚነታቸው የሚታወቁት ኢላን ማስክ ወደ 80 ሚሊየን ተከታዮች ያሏቸው ሲሆን የዩናይትድ ስቴትስን ህገ መንግስት በመጥቀስ ለመጀመሪያ ጊዜ ትዊተር ሀሳብን በነፃነት የሚደግፍ ተቋም ለማድረግ የጠየቁና ለዚሁም መነሳታቸውን የገለጹ መሆናቸው ተነግሯል። ራሳቸው እዚያው ትዊተር ላይ ሁለት ሚሊዮን ከሚደርሱ ሰዎች ካሰባሰቡት የህዝብ አስተያየት ድምፅ ሰባ ከመቶ የሚሆኑት ትዊተር ሀሳብን በነፃነት ለመግለጽ ያልቆመ መሆኑን መመስከራቸው ተመልክቷል። የቦርድ አባል መሆናቸው ከተነገረ በኋላ ኢላን ማስክ ባወጡት የትዊት መልእክት በቅርብ ወራት ውስጥ በትዊተር ላይ ትልቅ ለውጥ ለማምጣት ከቦርድ አባላቱ ጋር እንደሚሰሩ አስታውቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቮይስ ኦፍ አሜሪካ ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው መጋቢት 27 2014 ዓ ም አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኒክ ኢቫኖቭ፣ እንዲሁም የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት የዕለቱ ዋና አዘጋጅ። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዌስት ላይ እንገኛለን። አሁን ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ። በብረት በኮንስትራክሽን እቃዎች ላይ የሚስተዋሉ የዋጋ ንብረቶችን በተመለከተም ከዚህ ጋር ተያያዥ ነው ብለን መውሰድ እንችላለን። በአብዛኛው ስ እንዲህ የምናስገባው አሁንም ከተቀመጡት ቁጥሮች ማየት እንደሚቻለው ከዩክሬን እና ሩሲያ ነው። ስለዚህ በሁለቱ ሀገሮች መካከል ነው ያን ግጭት ዞሮ ዞሮ የሀገራችንን ኢኮኖሚ በእጅጉ እንደሚጎዳው ማየት ይቻላል። የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት የኮሚኒኬሽን ዲሬክተር አቶ ደበበ አበበን ድምፅ ነው የሰማችሁት። ሙሉ ቃላቸው በንግድና ምጣኔ ሀብት ፕሮግራም በሁለተኛው አጋማሽ ይሰማል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ከአሜሪካ ድምጽ ጋር ቆይታ ያደረጉት የአበርገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ የህወሓት ኃይሎች አካባቢው አሁን የዕለቱ አቢይ ርዕስ ነው። ቀደም ብሎ መጀመር የፈቀደ ይመስላል። አበርገሌ ውስጥ በተከሰተ የመድኃኒት እጥረት ሳቢያ የሰዎች ህይወት ማለፉ ነው የተገለጸው። በአማራ ክልል በዋግምራ በብሔረሰብ አስተዳደር ዞን የአበርገሌ ወረዳ ውስጥ በተፈጠረ የመድኃኒትና የምግብ አቅርቦት እጥረት ሳቢያ ከሐምሌ ወር አንስቶ ህይወታቸው ያለፉ ሰዎች ቁጥር 120 ደርሷል፣ ነው ያሉት የወረዳው አስተዳዳሪ። የህፃናትና የአዛውንት ሟቾች ቁጥር እንደሚበዛም ተናግረዋል። አብዛኞቹም ተጓዳኝ የጤና ችግር እንደነበረባቸው አስተዳዳሪው ገልጸው ለሞታቸው ዋናው ምክንያት ግን የመድኃኒት እጥረት ነው ነው ያሉት። ይህ በእንዲህ እንዳለ ከአበርገሌ ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ የህብረተሰብ ክፍሎች ችግር በዘላቂነት እንዲፈታ ተፈናቃዮችን ወደ ቀያቸው መመለስ እንደሚገባ የብሔረሰብ አስተዳደሩ ዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አስታውቋል። መስፍን አራጌ ተከታትሎታል። ከአሜሪካ ድምፅ ጋር ቆይታ ያደረጉት የአብር ገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ የህዋት ኃይሎች አካባቢውን መቆጣጠራቸውን ተከትሎ ከሐምሌ ወር ጀምሮ በአስር ሺዎች የሚቆጠሩ የህብረተሰብ ክፍሎች ለከፋ የምግብና የመድኃኒት እጥረት መጋለጣቸውንና ለሞትና ለጤና እክል መዳረጋቸውን ገልጸዋል። ከሰባ ሺህ ህዝብ በላይ ነው አብር ገሌ የሚኖር ህዝብ ያለን። አብር ገሌ ማለት ከትግራይ በሜትር ልዩነት፣ በኪሎ ሜትር ሳይሆን በሜትር ልዩነት የሚኖር ማህበረሰቦች ነን እና እዛ አካባቢ ያለው ቤተሰብ አሁን በረሃብ እየሞተ ነው ያለው። ከመቶ ሀያ በላይ ሰው በረሃብ እና በመድኃኒት እጦት ምቷል። አስራ ሰባት ቀበሌ ነው ያለን በአብዛኛው የሞቱት ሽማግሌዎች የነበሩና ከሀምሳ በላይ እድሜ ያላቸው የነበሩ መንቀሳቀስ የማይችሉ በረሃብና በእድሜም ደረጃ ትንሽ ከፍ ያሉ ናቸው። አንዳንዶቹ የግፊት መድኃኒት ሲጠቀሙ የነበሩ ናቸው። አንዳንዶቹም የኤች አይ ቪ መድኃኒት ሲጠቀሙ የነበሩ ናቸው። እዛ በዘለለ ደግሞ የተጠቁብን ህጻናቶች ናቸው። ህጻናቶች በውባና በተለያዩ በሽታዎች ህክምና የሚባል ስለሌለ እዛ መድኃኒት የሚባል ስለሌለ ህጻናቶች ናቸው የሞቱ። አካባቢው በህወሓት ኃይሎች ቁጥጥር ስር ከሆነ የሞቱት መቶ ሀያ ሰዎች መሆናቸውን በምን አረጋገጣችሁ? አንደኛ ቤተሰቦቻችን ናቸው። አብዛኛው በየቀበሌው ያሉት ሰዎችም እዚህ ስለመጡ በተፈናቃይ መልኩ መረጃ ይሰጡናል። በየቀኑም መረጃ የሚሰጡን ሰዎች አሉ። እዛ ውስጥ ሆኖ ማለት ሁኔታዎቹ በየቀኑ ምን እንደተፈጠረ ምን እንደሆነ ዝርዝር መረጃዎች የሚሰጡን ስላሉ እዚሁ ቅርብ ነው። አንዳንድ አካባቢው እዛ አብርገላይ ውስጥም ኔትወርክ የሚሰራ ባቸው ሶስት ቀበሌዎች አሉን። አንደኛው ደይ ወለቃ የሚባል ቀበሌ ነው። ሁለተኛው ዜሮ አስራ ሶስት ቀበሌም ባራጎ የሚባላለን። ሶስተኛው ደግሞ ዜሮ አራት ቀበሌ የሚባል ፍርጣጣ የሚባል ቀበሌ አለን። በእነዚህ ቦታዎች ስልክ ይሰራል። በየቀኑ መረጃ ነው የምናገኘው። ይሄ በጣም እርግጠኛ ነኝ ለማለት ፈልጌ ነው። የአካባቢው ሰላም አለመረጋገጥ በተለይ በግብርና ለሚተዳደረው የህብረተሰብ ክፍል ተጨማሪ ጫና ፈጥሯል ብለዋል። እርሻ ማረስ አልቻሉም። መስኖ መስራት አልቻሉም። እያንዳንዱ እንቅስቃሴ ሰላም ስለሌለ ችግር ውስጥ ስለሚኖሩ ምንም መስራት ያልቻለ ህዝብ ነው ያለው እዛ ያለው በጣም መንግስት ካልደረሰ በጣም አስቸጋሪ ሁኔታና ለቀጣይ ራሱ በጣም ችግር የሚሆንበት ምክንያት ነው የሚኖረው። የአሁኑ ብቻ ሳይሆን የቀጣይ ዓመትም አሁን ዘንድሮ ላይ ካላረሱ ዘንድሮ ላይ እንቅስቃሴ ካልተደረገ አብዛኛው ሰው በእርሻና በእንስሳት በእንሰሳት ነው የሚተዳደረው እንስሳቱንም ቢሆን የሚጠብቅና የሚያስተካክል እስከሌለ ድረስ፣ ሰላም ስለሌለ ሰው አርፎ ቤተሰቡን ቤቱን መምራት አልቻለም። ከአበርገሌ ወረዳ የመጡትና በሰኮታ መጠለያ ጣቢያ የተጠለሉት አቡ ገብሩ ስምንት ቤተሰብ ያስተዳድሩ እንደነበር ይናገራሉ። በግጭቱ ምክንያት ከቤተሰቤ ተለያይቻለሁም ይላሉ። ሐምሌ እንደወጣሁ ነው ቤተሰቦቼ ያው ተለያይተን፣ እኔ ግን እንደወጣሁ ሳላና ብቋላ ነው የከረም ነው። አሁን ቤተሰቦቼ በና ምሽቱ ተለያይተን፣ ልጅና አባት ተለያይተን ነው ያሉ። እርሶ ጋር ያሉት ምን ያህሉ ናቸው? አሁን ያሉት ከእኔ ጋር አጋጣሚ በዚህ ሁለት ቀን ነው የመጡ ሁለቱ ነው የመጡ። በረሀብ ላይ ነው ያሉ። ህዝብም እያለቀ ነው ያለ። ደንዳና እንዳናመጣም ያው እንታፈናለን ዝም ብሎ በረሃብ ነው የሚሰቃይ። አሁን ባሉበት ሰቆጣ መጠለያ ካምፕ ትተዋቸው ከመጡት ቤተሰቦቻቸው በአንጻራዊነት የተሻለ ምግብ ቢያገኙም በብስኩትና በአነስተኛ ድጋፍ ህይወትን መግፋት ከባድ እንደሆነ ጠቁመዋል። የአምስት ቤተሰብ አስተዳዳሪ እንደነበሩ የሚናገሩት ሌላው ከአበርገሌ ተፈናቅለው የመጡት አስተያየት ሰጪ ጸጋው እንድማገኝ በበኩላቸው ጦርነቱ ከትዳር አጋራቸው እንዳራራቃቸው ጠቅሰዋል። እንግዲህ መሄጃ ያለን የጣለብንን ብለን ያው ምናደረግ አይቻለም። በመጠለያ ጣቢያውም ያለው የምግብና የመጠ ለቀጣይ በቂ አይደለም ይላሉ። ደስቷል ልፍ የለንም የመቀየር የለ ሳምን ያለም ነገር የለ በጣም ተቸግረን ያለ ነው ሱ ችግሩን ያው ችግሩ እንዳንቋቋም ሄደ ቦታችን ሆነን አርሶአደር ወደ አርሶአደሩ እንዲገባ መንኛ ሮሮ አሁን ሚሰማ እናጣን እንጂ በጣም በጣም ተቸግረናል። ጌታ ያ የብሔረሰብ አስተዳደር ዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ኃላፊ ደስታዬ ጌታሁን አሁን የህዋት ኃይሎች ከተቆጣጠሯቸው አካባቢዎች ጭምር በጦርነቱ ተፈናቅለው ወደ ሰቆጣ የመጡ የህብረተሰብ ክፍሎች ሰባ ሺህ መድረሱን ጠቅሰዋል። ተፈናቃዮቹ በሰቆጣ ዝቋላና ወለም ከተሞች ላይ እንዲሰፍሩ መደረጉን ያመለክቱት ኃላፊው ባሉበት ሰብአዊ ድጋፉን ለማድረስ እየተሞከረ መሆኑን ገልጸዋል። በመደበኛው የዕለት ምግብ እርዳታ ኤፍ ኤች ኢትዮጵያና በአመልድ የሚቀርብ ነው። ለሁሉም ማህበረሰብ፣ ለተፈናቃዮ ብቻ ሳይሆን ከተፈናቃዩ ውጭ ያለው አጠቃላይ ቀደም ብሎ ችግር ውስጥ ስለነበረ ያንድ ታሳቢ ተደርጎ እየተሰራጨነ ያለው ወደ አምስተኛ ዙር ደርሷል። አሁን ከዛ ባሻገር ደግሞ ለተፈናቃዩ በተለይ የተለያዩ ማህበረሰብ ተቋማት ሰዎች መንግስታዊ ያልሆኑ ድርጅቶች፣ ዓለም አቀፍ ድርጅቶች፣ ግለሰቦች የተለያዩ ምግብ ነክም ምግብ ነክ ያልሆኑ ድጋፎች የሚያመጣሉ። እሱን እያሰራጨና ያለ ነው። ይሁን እንጂ የተፈናቃይ ቁጥር በየጊዜው መጨመሩን ተከትሎ የአቅርቦት ውስንነቶች መኖራቸውንም ጠቅሰዋል። በተለይ የእናቶች እና የህፃናት አልሚ ምግብ ላይ እሱ አሁን እየተሻሻለ ነው። በእርግጥ ቀደም ሲል ክፍተት ነበር። እሱ አሁን ተጠናክሮ መቀጠል መቻል አለበት። ምግብ ነክ ያልሆኑ እንደ መኝታ ፍራሽ ፋቁሶችም ለሁሉም ተደራሽ አልሆኑ፣ ተጨማሪ ያስፈልጋል። ሌላው ከሶስት ሺ አምሳ ዘጠኝ በላይ ተማሪ ተፈናቅሏል እና ለዚህ ደግሞ ከመማሪያ ቁሳ ጀምሮ ከመማሪያ ድንኳን ጀምሮ የተለያዩ ድጋፎች ያስፈልጋሉ። በተለይ መማሪያ ቁሳቁስ፣ የተማሪዎች የመማሪያ ደብተር፣ ሌሎች ሌሎች ስራ ነገሮች ያስፈልጋሉ። የሚቀርቡ አሉ፣ ግን እነዚህ በጣም ወደፊቱን ተጠናክሮ መቀጠል መቻል ያለባቸው። ጊዜ ጠብቆ በሚለገስ እርዳታ የተፈናቃዮቹን ችግር መፍታት አይቻልም የሚሉት ኃላፊው በዘላቂነት ይላሉ። ይህ የተፈናቃይ ወደ አካባቢው ተመልሶ አካባቢው ላይ የሚያስፈልገውን ድጋፍ ማቅረብ ነው የሚሻለው። ምክንያቱም አሁን ካላረሰ ይሄ አርሶ አደር የሚቀጥለው ማመት ለመልሶ ሌላ ችግር ውስጥ ነው የሚወድቀው። ስለዚህ የመጀመሪያው ምላሽ የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን ይፋ እንዳደረገው ከ2.3 ሚሊዮን በላይ መፈናቀሉንና ከ11.6 ሚሊዮን የሚልቅ ሕዝብ ለከፋ የምግብና የመድኃኒት እጥረት ተዳርጓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ከደሴ። በተከታዩ ዘገባ ደግሞ ወደ ትግራይ እንሻገራለን። የሰብአዊ ድጋፍ የጫኑ ተሽከርካሪዎች ቁጥር የሚወሰነው ለመሆኑ በማን ይሆን? የትግራይ ክልል ህዝብን አስቸኳይ የምግብ ፍላጎት ለማሟላት በየቀኑ 300 የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ መግባት እንደሚገባቸው የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት ለአሜሪካ ድምፅ የገለጹ ሲሆን ወደ ትግራይ ክልል የሚገቡ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ቁጥር የሚወሰነው በለጋሾች አቅም መሆኑን ደግሞ የኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምፅ በሰጡት ማብራሪያ ወደ ክልሉ የሚገቡ የጭነት ተሽከርካሪዎች መጠን ላይ የተቀመጠ ገደብ የለም ነው ያሉት። መንግስት ለትግራይ ክልል የእርዳታ ምግብ ገዝቶ የማቅረብ ሚና ሊወጣ ይገባል በሚል የክልሉ ባለስልጣን ላቀረቡትም ክስ በሰጡት ምላሽ መንግስት በሌሎችም ክልሎች ያለውን ፍላጎት ባገናዘበና አቅም በፈቀደ ድጋፍ ማድረግ ይቀጥላል ብለዋል ሚኒስትሩ። እርዳታው በአግባቡ እንዲደርስ የህወሓት ወገን ግጭት ማቆም አለበት ያሉት ሚኒስትሩ ዶክተር ለገሰ፣ ይሁንና ህወሓት የገባውን ቃል በመተግበር ላይ አይደለም ሲሉ ከሰዋል። ኬኔዲ አባተ ነው ያጠናቀረው። የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ትናንት ለቪኦኤ በሰጡት ገለጻ ባለፈው ሳምንት ከሰመራ ወደ መቀለ ያቀኑት የእርዳታ እህልና ነዳጅ የጫኑ 21 መኪኖች በሰላም ደርሰው ጭነታቸውን ማራገፋቸውን አረጋግጠው ነገር ግን በየቀኑ 300 የእርዳታ ምግብና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው አመልክተዋል። ይሁን እንጂ ለጋሽ ድርጅቶች ከዚህ ቀደም በሰጧቸው መግለጫዎች በየቀኑ 100 የእርዳታ አቅርቦት የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው ሲያነሱ የኢትዮጵያ መንግስት ደግሞ በየቀኑ አርባ የጭነት ተሽከርካሪዎች ወደ ክልሉ እንዲገቡ እንደሚደረግ በቅርቡ መግለጹ አይዘነጋም። ወደ ክልሉ የሚገቡትን የእርዳታ ቁሳቁስ የጫኑ ተሽከርካሪዎች መጠን በተመለከተ ለቪኦኤ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩም ብለዋል። ገደብ የለውም። ሺህም ሊገባ ይችላል። ሺህም ሊገባ ይችላል። መቶም ሊገባ ይችላል። ሶስት መቶም ሊገባ ይችላል። የሚወሰነው በእርዳታ አቅራቢዎቹ አቅም ላይ ነው እና መርዳት የሚችል ሰብአዊ አቅርቦቱ ድጋፉን ያከማቸ የትኛውም የሰብአዊ ድጋፍ ላይ የተሰማራ አካል ማቅረብ እስከቻለ ድረስ ምንም አይነት ገደብ የለም። አስቸጋሪ ሁኔታ ውስጥ ያለ ህዝብ እርዳታ ሊደርሰው ይገባል። የዓለም አቀፍ ቀይ መስቀልም ያዘጋጃቸዋል ሊጓጓዙ የተዘጋጁ የታወቁ እነሱም ይሄዳሉ። ሌሎችም ቀጥለው እናቀርባለን የሚሉትን ያህል ሁለት መቶም ሶስት መቶም ከሄደ ችግር የለውም። በፌዴራል መንግስት በኩልም በክልሉም በኩል በአፋር ክልል በኩል በዚህ ረገድ ያጋጠመ ነገር የለም። የሚወስነው የእርዳታ አቅራቢ ተቋማት አቅም ነው። ይሄ እስካለ ድረስ ምንም ገደብ የለም። ስለዚህ ሺህም መግባት ይችላል። ዋቴቨር አቅም ያለው አቅራቢ እስከተገኘ ድረስ በየትኛውም መስክ መሄድ ይችላል። ምንም እንኳን መንግስት የእርዳታ አቅርቦት ወደ ትግራይ ክልል እንዲደርስ ከፍተኛ ጥረት በማድረግ ላይ መሆኑን ቢገልጽም ይህን የማይቀበሉት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ መንግስት እርዳታ የጫኑ ተሽከርካሪዎችን ከማሳለፍና ካለማሳለፍ ጉዳይ ወጥቶ የእርዳታ ምግብ ገዝቶ እስከ ማቅረብ ሚናውን መወጣት አለበት ብለዋል። ልጋሽ ሀገሮች፣ ወይ ደግሞ ድርጅቶች ይህንን እርዳታ ሲሰጡ እንቅፋት መፈጠር አልነበረበትም። የኢትዮጵያ መንግስት ሚና መክፈትና መዝጋት አይደለም። የነበረው ሚናው መሆን የነበረበት በአሁኑ ሰዓት፣ እህል፣ ዘይት፣ ሁሉም አስፈላጊውን ገዝቶ ደግሞዋለሁ ራሱ ገዝቶ መንግስት ነበር ማቅረብ የነበረበት። ይህኛው መንግስት አሳልፋለሁ አላሳልፍም ሳይሆን ጨዋታው መሆን የነበረበት ገዝቶ ነበር ማምጣት የነበረበት። መብቱ ነው፣ የትግራይ ህዝብ መብቱ ነው። ድርጅት ከድርጅቶች ጋር ከቲፔሌፍ ጋር ከትግራይ መንግስት ጋር ማለት ይቻላል ህዝቡ ግን እንደ ህዝብ መብት አለው። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ታዲያ ይህን ክስ አይቀበሉትም። አሳልፋለሁ አላሳልፍም ሳይሆን እርዳታ ለማሰራጨት የሚያስችል ምቹ ሁኔታ መኖር አለበት። ምቹ ሁኔታ ከሌለ እንዴት እርዳታ ያልፋል? ይህን ነው እየተባለ ያለውን እንጂ አሳልፋለሁ፣ ፈቅዳለሁ፣ አልፈቅድም ይሄ አይደለም። ይሄ ራሳቸው ሆን ብሎ የሚያደርጉት ነው። ለምንድን ነው እነሱ የአፋር ሚሊሻ ሄዶ የእነሱ መሬት አልያዘ የትኛውም ወረዳ ሄዶ ትንኮሳ አልፈጸመም እርዳታው በሚያልፍበት ቦታ የኢትዮጵያ ሀገር መከላከያ ሰራዊት በሌለበት ቦታ እነሱ መንገዱን የሚዘጉበት ምክንያት ምንድን ነው? እርዳታው እንዳይሄድ አይደለም እንዴ? እና መንገዱን መልቀቅ ነው ያለባቸው። ስለዚህ መንግስት ማሳለፍ አለማሳለፍ የሚወት ይህን መሰረት የሚያደርግ ከሆነ ለምንድን ነው የአየር ትራንስፖርት የሚፈቅደው እነሱ የያዙ እያለ? ስለዚህ ከዚህ አንጻር የሚቀርበው ነገር ስህተት ነው። እስካሁን መንግስት ከራሱም ከሚያገኘውም አለም አቀፍ ድርጅት፣ አለም አቀፍ ተቋማት ጭምር እየሰጠነ ያለው በኤፍሲ የሚደረገው የእርዳታ አቅርቦት በአግባቡ እንዲደርስ ግጭቶች መቆም እንዳለባቸው በማመን መንግስት እርምጃ መውሰዱንም የገለጹት ዶክተር ለገሰ ከዚህ አንጻር ኃላፊነቱን አልተወጣም ያሉትን የህወሀትን ወገን ከሰዋል። ዋናው ነገር ምንድን ነው እርዳታው እንዲሳለጥ እና በአካባቢ ምንም አይነት ግጭት እንዳይፈጠር እነሱ ከያዟቸው አካባቢዎች ለቆ መውጣት አለባቸው በአፋር በኩል የአፋር ህዝብ እኛ አሁን የማንደርስለት አለ። እነሱ ቆርጦ የያዙት ያም ዜጋ የሀገሪቱ ዜጋ ነው። እሱም እርዳታ ማግኘት መቻል አለበት። ሁለተኛ እየተፈናቀለ አስቸጋሪ ሁኔታ ውስጥ ያሉ ዜጎች አሉና ለእነሱ መድረስ አለብን ብሎ ራሳቸው እየተፈና በተለያየ መልክ ጉስቁልና እየደረሰባቸው መንገዱን ክፍት ያደረጉና ለሰላም ምቹ ሁኔታ እየፈጠሩ ያሉት በዚህ መንገድ ነው። ነገር ግን ከዛኛው ከወራሪው ኃይል እስካሁን ድረስ ይሄ ነው የሚባል በተገባው ቃል መሰረት የተፈጸመ ነገር የለም። ግጭት እንዳይፈጠር ለህዝቡ የሚያስቡ ከሆነ የያዙትን ቦታ መልቀቅ አለባቸው። ከእኛ ሳይድ ምንም አይነት ግጭት እንዳይኖር ጥረት እያደረግን ነው። የትኛውም ዓለም አቀፍ ተቋማትም ደግሞ እርዳታ የሚሰጡ በሌላኛውም ወገን ላይ ጫና ማሳረፍ አለበት። የኢትዮጵያ መንግስት ለሰብአዊነት ሲባል ግጭት ለማቆም መወሰኑን ይፋ ማድረጉን ተከትሎ መሰል እርምጃ እንደሚወስድ የገለጸው ህወሀት በአፋር ክልል ከያዛቸው ታጣቂዎቹን እንዲያስወጣ በመንግስት ላይ ቀረበው ጥያቄ ግን እስካሁን በይፋ የሰጠው ምላሽ የለም ባለፈው ሳምንት የእርዳታ ምግብና ነዳጅ ጭነው ወደ ትግራይ ክልል ያቀኑ መኪኖች መቀሌ መድረሳቸውን የዓለም ምግብ ፕሮግራምም ያረጋገጠ ሲሆን አሁን የተጀመረውን የእርዳታ አቅርቦት ማቀላጠፍ እንዲቻል የህወሀት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው ከመውጣት በተጨማሪ እርዳታ ጭነው ወደ ክልሉ የሚገቡ ተሽከርካሪዎች ጭነታቸውን እንዳራገፉ መመለስ እንዳለባቸውም መንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች በተከታዩ ወሮች ደግሞ ወደ ቤንሻንጉል ጉሙዝ እናቀናለን። ሶስት የቤንሻንጉል ማረሚያ ቤት አዛዦች ምዕራብ ወለጋ ውስጥ መታገታቸውን የቤተሰቦቻቸው አባላት ገለጡ። በቤንሻንጉል ጉሙዝ የካማሺ ዞን ማረሚያ ቤቶች አዛዦች በምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ ባለፈው ሳምንት ሐሙስ በታጣቂዎች መታገታቸውን ከቤተሰቦቻቸው አንዳንዶቹ ለአሜሪካ ድምፅ ተናግረዋል። የቦጂ ድርምጂ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደበላ ተክሉ ሶስቱን የካማሺ ዞን ማረሚያ ቤት አዛዦች ያገቱት የሸኔ ታጣቂዎች ናቸው ይላሉ። ለማስለቀቅም ጥረት እየተደረገ መሆኑን ገልጠዋል። ናኮር መልካ ነው ያነጋግራቸው። ከታገቱ ሶስት የካማሺ ዞን ማረሚያ ቤት አዛዦች መካከል የአንዱ ባለቤት መሆናቸውን የተናገሩትና ስማቸው ቢጠቀስ እርሳቸውም ሆነ ታጋቹን ለበለጠ አደጋ ያጋልጣል የሚል ስጋት እንዳላቸው ገልጸው አስተያየታቸውን በስልክ የሰጡት እናት እገታው የተፈጸመው ባለፈው ሳምንት ውስጥ መጋቢት 22 2014 ዓ ም መሆኑን ተናግረዋል። እገታውም የተፈጸመው ቦጂ ድርመጂ ወረዳ ውስጥ ገባ ደበላ በመባል ከሚታወቀው ስፍራ ዝቅ ብሎ ያለው ጫካ ውስጥ መሆኑን ጠቅሰው ስለ አጋቾቹ ማንነትና የተፈጸመበትን ሁኔታ አውቃለሁ ያሉትን ያብራራሉ። አራት ሆኖ መኪና ላይ ወጡ። ምን አይነት መኪና ላይ? ባስ ላይ ነው። ምን ያህል ሰዎች ትሆናላችሁ? ወደ ሀያ ሰባት ከሀያ ሰባት ሀያ ስምንት እንሆናለን። ከየት ተነስታችሁ ወዴት እየሄዳችሁ? ከነጆ ተነስተን ከመሽ እየገባ እሺ። ከዛም በኋላ መኪና ሂዳው የሆነ ጫካ አካባቢ በቃ ትላልቅ ዛፎች አካባቢ ዞር አደስ ደርጎን አስቆሙ። እኛ ኦኔግ ምን ብለው ነው መጀመሪያ ራሱ መኪና ውስጥ ሲገቡ ራሱ ኦኔግ ሸኔን ያወቁን አሉ። ምን አይነት ልብስ ነው የለበሱት? የሆነ ቡራቡሬ ነገር ነው፣ ጸጉራቸው ትላልቅ ነው። በቃ ምንድን ነው ፍላጎታችን አሉ። እኔ አላውቅም እንግዲህ እሱን የማውቀው ነገር የለኝም። በቃ ደግሞ ባሌ ቁጭ ብሎ ነበር እኔ አጠገብ። እሱንም ትኩር ትኩር ብሎ አይተውት፣ በቃ እዚህ አካባቢ ከመሽ ውስጥ አስተዳዳሪ ብዙ ናቸው ምናምን ብለው አስር የሚሆኑ ጉምዞችን አወረዱ። ከነሱ ጭምር ንውረዱ ይሄ ከሌ ከሌ ከሌ ከሌ ብለው ንዋውረዱ ተባሉ። ከዛ እነዛን መታወቂያቸውን ካዩ በኋላ ወደ መኪናው ካስገቡ በኋላ ማለት ነው። የማረሚያ ፖሊስ አስተዳደሪ ናቸው ምናምን ብሎ አስወረዳቸው። ስምስማቸውን ጠርቶ ማለት ነው። አብዱራይም ና ውረድ አለሁ ቦካ ና ውረድ አለሁ። ያኛውን ደግሞ ና ና ና ና፣ አንተ ሰውዬ ብሎ አወረዱት። ሶስቱን ካወረዱት በኋላ ማለት ነው። ሹፌሩን የሆነ ጥያቄ ስለምንጠይቃቸው እነዚህን ይዘሂደን ሂደን። ከዛ ሹፌሩ ለመነ ወርዶ እንዴት ብዬ ነው ወደዛ ብረሰብ ተመልሼ የምገባ ይዘ ሂድ። ሌላ መኪና አለ ከኋላ ከኋላ ነው የምንልካቸው ጥያቄ ጠይቀን ምናምን ብሎ ሹፌሩ ይዞን ሄደ። እገታው ከተፈጸመ ወዲህ ለሁለት ቀናት በስልክ የባለቤታቸውን ደህንነት ማረጋገጣቸውን ጠቅሰው ካለፈው ሳምንት ቅዳሜ ጀምሮ ግን ይህ ዜና እስከተጠናቀረበት ጊዜ ድረስ ደግመው ድምፃቸውን አለመስማታቸውን ገልጸዋል። ባሌ አነጋግሮኝ ነበር በነሱ ስልክ ማለት ነው። እና ሰላም ነን እኛ ደህና ነን፣ ልጆቼ ደህና ናቸው ምናምን ብሎ ጠየቀኝ። ደህና ናቸው ብዬ እንትን አልኩኝ። በቃ እኛ ደህና ነን፣ ምንም አታስቡ ምናምን ብሎኝ እንትን አለ። ንጋታ እጠብቃለሁ፣ እሁድ እጠብቃለሁ፣ ምንም እንትን የለም። አሁን የት እንዳሉም አልታወቀም። ምንም አልታወቀም። በኦሮሚያ በኩል ደግሞ ከዚህ ሽማግሌዎች ተልኮ ነበር። ዛሬ ስንደውል እራሱ ከእነ አባገዳን ምናምን ተገናኝተን እዛ ያሉትን አካባቢ አባገዳን ተገናኝተን ስንነጋገር ከዚህ አካባቢ የት እንደወሰዷና የሉም አካባቢው ላይ ምናምን አሉ። አንድ ካማሺ ከተማ ነዋሪ እገታው አሁን ይፈጸም እንጂ በእነኚህ የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው እና በአሸባሪነት የፈረጃቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ታጣቂዎች ከዚህ ቀደምም በካማሺ ዞን አመራሮች ላይ ጥቃት ፈጽመው ነበር ሲሉ ገልጸዋል። ሁለት ሺ አስራ አንድ ካቢላ በተባለ ቦታ ላይ አንድ ከማሺ ወረዳ አስተዳዳሪ ነው የተገደለብኝ። ከዛ በኋላ በሁለት ሺ አስራ ሁለትም ኮማንደር ታደሴ ጅዋን የሚባል እሱም ተገደለብን እዛው ይሄ እንግዲህ ሶስተኛው ነው። ማረሚያ ቤቶች ፖሊሶች ናቸው። አንዱ ኮማንደር ጉተማ ደለና ነው የሚባለው። ሁለተኛው ደግሞ ኢንስፔክተር ቦካ ቢችሌ ነው። ሶስተኛ ደግሞ ኮማንደር አብዱራሂም ነው የሚባለው። ምንም ምንም ምንም ምንም የተለያየ መረጃ ነው የሚሰጡ ስና ለማጣራት ስንሞክርም ደግሞ እንግዲህ ትክክለኛ የት እንዳሉ የሚታወቅበት ሁኔታም እስካሁን እያጋባ ነው ያለ የአካባቢው መንግስት እንግዲህ ለዚህ ነገር ልዩ ትብብር አድርጎ ሊያግዝ ይሻላል የሚል እገታው እንደተፈጸመበት የተገለጸው የቦጂ ድርመጂ ወረዳ ብልጽግና ጽሕፈት ቤት ኃላፊ አቶ ደበላ ተክሉ እገታው በሸኔ ታጣቂዎች ተፈጽሟል ካሉ በኋላ ታጋቾችን ለማስለቀቅ መንግስት እያደረገ ነው ያሉትን ጥረት አብራርተዋል። ታጥቀው የሚንቀሳቀሱ ኦነግ ሸኔ የሚባሉ ታጣቂዎች ገባ ደበላ በተባለው ስፍራ አካባቢ እነዚህን ሶስት ሰዎች መኪና አስቁመው ከመኪናው ላይ አውርደዋቸው ነበር የሚሉ መረጃዎች ከህብረተሰቡ መካከል ደርሰውን ነበር። መኪናውንም ከፈተሹ በኋላ እነዚህን ሶስት ሰዎች እዛው እንዳስቀሯቸው ነው መረጃ የደረሰን። እነዚህ ሰዎችም የካማሺ ዞን የጸጥታ ኃይሎች መሆናቸውን ነው የሰማነው። ከካማሺ አመራሮች ጋር በመሆን በጉዳዩ ዙሪያ በመነጋገር ሰዎቹን ለማስለቀቅ የተለያዩ ጥረቶችን እያደረግን ነው ነው ያሉት። ታጣቂዎቹ እገታውን የፈጸሙት በሁለቱ ክልሎች ህዝቦች መካከል ግጭት ለመፍጠር ነው ሲሉም አክለው ገልጸዋል ኃላፊው ኖቲ ከኒቲ አመኑ ፊ ከኖጀኑ መኒ ብያ ከነኬሰ ጅሩ ቶኮ ቤኒሻንጉል ጉሙዘችን ውመተ ኦሮሞቲ ውመተ ኦሮሞዎቹኒ እኛ ግን የምናምንበትና የምንተገብረው በዚህ ሀገር ያለው ህዝብ አንድ ነው ብለን ነው የቤኒሻንጉል ጉሙዝ ህዝብ የኦሮሞ ህዝብ ነው የኦሮሞ ህዝብም የቤኒሻንጉል ጉሙዝ ህዝብ ነው። እነዚህ ታጥቀው የሚንቀሳቀሱ ኃይሎች እንዲህ አይነት ተግባራትን በኦሮሞ ህዝብ ላይም ይፈጽማሉ። ጉዳዩን ከማባባስ ይልቅ አሁን የታገቱትንም ከዚህ ቀደምም የታገቱብንን ሰዎች ለማስለቀቅ መተባበር አለብን ስል ጥሪ ያቀርባለሁ ነው ያሉት። በዚህ ዙሪያ ከታጣቂዎቹ በኩል እስካሁን የተባለ ነገር የለም። ታጣቂዎቹ ከዚህ ቀደም ስማቸው በሚነሳበት ጉዳይ አስተያየት መስጠት በሚፈልጉበት ጊዜ የእጅ ስልኮቻቸውን በመጠቀም ምላሽ ይሰጡ የነበረ ሲሆን ከቅርብ ጊዜ ወዲህ ግን የስልክ ቁጥራቸው ነው በሚል በሚሰጡን ቁጥሮች በተደጋጋሚ ስንደውል ስልካቸው ስለማይሰራ ልናገኛቸው አልቻለም። በሌላ በኩል መንግስት ሸን የሚላቸው ራሳቸውን የኦሮሞ ነፃነት ሸማቂዎች ብለው የሚጠሩ ሸማቂዎቹ ቡድን አለም አቀፍ ቃል አቀባይ መሆናቸው የተናገሩት አቶ ኦዳ ተርቢ የሰራዊቱ አባላት ጅምላ ግድያን በመሳሰሉ ተሳትፈዋል በሚል ለሚቀርብባቸው ክሶች ከዚህ ቀደም ለአሜሪካ ድምፅ በሰጡት ምላሽ ኢትዮጵያ ውስጥ በሚደረጉት እንቅስቃሴ ሰላማዊ ሰዎችን እንደማያጠቁና ጉዳያቸው ከኢትዮጵያ መንግስት ወታደሮች ጋር መሆኑን ገልጸው ነበር። ከሁለት ዓመት በፊት በሁለቱ ክልሎች አዋሳኝ አካባቢዎች ውስጥ በተፈጠረው ግጭት በርካታ ሰዎች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ዜጎችም ተፈናቅለው ነበር። መንግስት የተፈናቀሉ ዜጎችን ወደ ቤት ንብረታቸው እየመለሰ እንደሚገኝና የቀሩትንም ለመመለስ እየተሰራ መሆኑ መገለጹም ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ አመሰግናለሁ ናኮር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሰባት መሆኑን ያመለክታል። አሁን ለሁለተኛው ክፍል ቀዳሚ ወደሆነው ዘገባ ልወስዳችሁ የሩሲያ ኃይሎች ለቀው የወጡባቸው ከዩክሬን ዋና ከተማ ኪየቭ ሁለት ከተሞች አቅራቢያ የሚገኙ ሁለት ከተሞች በደረሰው ሞትና ውድመት እጅግ ማዘናቸውን ገለጡ። የዩክሬን መንግስትም የሩሲያ ጦር ወንጀል ለመፈጸሙ ማስረጃ አለኝ ይላል። የአሜሪካ ድምጿ ሄዘር መርዶክ ከኪቭና ከቬንሲያ ዘገባዎችን አጠናቅራለች። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቢሮ በዩክሬኗ ቡቻ ከተማ በሩሲያ ኃይሎች የተፈጸመው የጦር ወንጀል ሊሆን እንደሚችል የሚያመላክቱ ማስረጃዎች እየሰበሰበ መሆኑን አስታውቋል። ሊሳሽ ላይን ከጄኔቫ በዚህ ላይ ዘግባለች። ቆንጅታየ ሁለቱንም አጣምራ እንደሚከተለው ታቀርበዋለች። ዩክሬን ዋና ከተማ ኪቭ የሚገኘው ይህ ስፍራ በውጊያው የተገደሉ ሲቪሎች እና ወታደሮች ወደፊትም የጥቃት ሰለባ የሚሆኑ ሰዎች በክብር የሚያርፉበት እንዲሆን ተከልሏል። ባለፈው ሳምንት መጨረሻ ዩክሬን ኪቭ አካባቢ ያሉ ከተሞችን እንዳስለቀቀች አስታወቀች። ተከትሎም በጥቃቱ የተገደሉ በመቶዎች የተቆጠሩ ሰላማዊ ሰዎች የብዙዎች አስከሬን በየጎዳናው ወደ አድቆ የሚያሳዩ ዘግናኝ ሪፖርቶች ይወጡ ጀመር። ሁለት በደቡባዊዋ የወደብ ከተማ በኦዴሳ በሩሲያ የአየር ጥቃት የተመቱ የነዳጅ ማጣሪያ እና የነዳጅ ማከማቻዎች በእሳት ጋይተዋል። የኪቭ መካነ መቃብር ኃላፊ ክሊሚኒክ ቮሎዲሚር፣ አሁን ጦርነቱ አቅጣጫውን ራቅ ብሎ ወደ ምስራቁና ደቡቡ አካባቢ አዙሮ ይሆናል፣ ግን እዚህ ኪቭን ቢሆን አሁን ያለው ሰላም ጊዜያዊ ብቻ ይመስለኛል ብለዋል። ጦርነቱ ከጀመረ ወዲህ የመቃብሩ ቦታ ሶስት ጊዜ በሚሳይል እንደተመታም ተናግረዋል። እዚህ ፈጽሞ ደህንነት ሊሰማን አይችልም። ለምሳሌ ቡቻ ላይ ጦርነቱ በጣም በተጋጋመበት ጊዜ መጋቢት ሁለት ቀን የከተማዋ መካነ መቃብር በሚሳይል ተመታ። ሰራተኞቹ በመቶ ሜትር ርቀት ላይ ነበሩ መቃብሩ ጉድጓድ ውስጥ ተደብቀው ቆይተው በኋላ ተኩሱ ሲበርድ ነው ወጥተው ቁፋሮውን የቀጠሉት። ነዋሪዎች በጦርነቱ በደረሰው ፍጅትና ውድመት እጅግ መሰጠጣቸውንና ማዘናቸውን እየተናገሩ ናቸው። በከተማዋ አሁንም የጥቃት መከላከያዎች እንደቆሙ ናቸው። በቦምብ የፈራረሱት ሕንፃዎችም እዚያው እንደወደቁ ይታያሉ። ሩሲያ ከኪቭ ወጥቻለሁ ብትልም አንዳንዶች ሌላውን አካባቢ መደብደቧ የማይቀር ነው ብለው ነው የሚጠረጥሩት። የኪቭ ነዋሪዋ አይሪና ሸርባኑክ አንዷ ናቸው። እኔ አላምናቸውም። ኃይላቸውን እንደገና እያደራጁ ነው የሚመስለኝ። ሩሲያ ተጨማሪ ወታደሮቿን ወደ ምስራቅ ያዘመተች እንደሆነ ደግሞ ይብሱን የከፋ ነው የሚሆነው። ለዩክሬን ወታደሮች ያንን አካባቢ መከላከል አስቸጋሪ ነው። በምዕራቡ የሀገሪቱ አካባቢ ጥቃት ደጋግሞ ባይደርስም በየቀኑ የአየር ጥቃት ማስጠንቀቂያ ይሰማል። መንግስቱ ባለስልጣናት ሲቪሉን ህዝብ ውጊያውን መቋቋም እንዲችል እያዘጋጁ መሆናቸውን ይናገራሉ። የቬኔትሲያ ከተማ ከንቲባ ሰርቬ ሞህርኖቭ እንዲህ ሲሉ ነው ያስረዱት የተለያዩ ስልጠናዎችን እንሰጣለን። የመጀመሪያ የህክምና እርዳታ፣ የኬሚካል ጥቃትና የአየር ጥቃት ሲደርስ ምን ማድረግ እንደሚገባ መመሪያና ልምምድም እንሰጣለን። ይህን ህንፃ፣ የከተማችንን ማዘጋጃ ቤት ህንፃ እንዴት ከጥቃት እንደምንከላከልም ስልጠና እንሰጣለን። ይህ ትምህርት ቤት በውጊያው የተፈናቀሉ ቤተሰቦች መጠለያ ሆነዋል። ብዙዎቹ በጥቃቱ እጅግ እንደተናደዱ እየተናገሩ ነው። ታታንያ ከቀያቸው የተፈናቀሉ አርሶ አደር ናቸው። እንዲህ ይላሉ። ልጆቻችንን ስለገደሉና ስለ ሌላውም ስላደረጉት ነገር ሁሉ በባዶ እጃችንም ቢሆን ተዋግተን እንበታትናቸዋለን። ጦርነቱ ከአስር ሚሊዮን በላይ ዩክሬናውያንን ከመኖሪያ ፈናቅሏል። የተባበሩት መንግስታት ድርጅት እንዳለውም ግማሽ በግማሽ ህፃናት ናቸው። የዩክሬን መንግስት ቡቻ እና ሌሎችም ኪቭ አካባቢ ያሉ ከተሞች ላይ የደረሰው የጅምላ ግድያ የጦር ወንጀል ነው ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቡቻ ከተማ ላይ የተፈጸመው የጦር ወንጀል ሊሆን ይችላል በተባለው ዙሪያ ማስረጃ እየሰበሰበ መሆኑን አስታውቋል። የሰብአዊ መብቶች ከፍተኛ ኮሚሽነሯ ሚሼል ባሽሌ ቡቻ ከተማ ጎዳናዎች ላይ የተገደሉ ሰላማዊ ሰዎች አስከሬኖችን የሚያሳዩት ምስሎች እንደሰቀጠጧቸው ገልጸዋል። አላቀባያቸው ሊስትሮሴል እጆቻቸው ታስረው ሴቶች በከፊል እርቃናቸውን ሆነው የሚያሳዩት ፎቶዎች ሆን ተብሎ የግድያ ኢላማ እንደተደረጉ የሚጠቁሙ መሆናቸውን ገልጸዋል። በዓለም አቀፍ ሰብአዊ ሕግ መሰረት ሆን ብሎ ሰላማዊ ሰዎችን መግደል የጦር ወንጀል ነው ብለዋል። ቃል አቀባዩዋ ይህ ራሱ የጦር ወንጀል ነው እያለን አይደለም። አሁን ከዚያ ድምዳሜ ላይ ለመድረስ አንችልም። በዝርዝር የማጣራት ስራ መሰራት ያለበት በዚህ ምክንያት ነው። ማን ምን ላይ ደረሰ? ማን ነው ያደረሰው? ድርጊቱ የተፈጸመበት ቀን መቼ ነው? ይህን ሁሉ በዝርዝር መከታተልና መረጃ ማሰባሰብ ያስፈልጋል። አሁን እኛ ያንን ለማድረግ እየተዘጋጀንን ሌሎችም እያደረጉ ነው። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ የሩሲያ የጦር ኃይል ዩክሬን ውስጥ ፈጽሟል ስለተባለው የጦር ወንጀል ምርመራ ጀምሯል። የአይሲሲ ዋና አቃቢ ሕግም የጦር ወንጀል መፈጸሙን የሚያሳምን ምክንያታዊ መሰረት አለ ብለዋል። የጦር ወንጀል በሰብአዊ ፍጡር ላይ የተፈጸመ ወንጀልና የዘር ማጥፋት ድርጊት ሊያሳዩ የሚችሉ ማስረጃዎችን መሰብሰብ ጀምረናል ብለዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ቃል አቀባይዋ ሊስ ትሮሰልም የማጣራት ስራው መቀጠልና ጥቃቱን ያደረሱት ፍርዳቸውን እንዲያገኙ ማድረግ አስፈላጊ መሆኑን አመልክተዋል። ከተፈጸሙት የመድፍ ጥቃቶች የቦምብ ድብደባዎች፣ እና በሲቪሎች ላይ ከደረሱት ጥቃቶች ጋር በተያያዘ በጦር ወንጀሎች ዙሪያ እየተነጋገርን ነው። ነገር ግን ምርመራ መካሄድ ይኖርበታል። ለምሳሌ አንድ ህንፃ የተመታው ለወታደራዊ ስራ ስለዋለ ነው የሚል ክርክር ሊቀርብ ይችላል። እንግዲህ ሰው በጥይት ጭንቅላቱን ተመትቶ ወይም ሰውነቱ በእሳት የተቃጠለ ሰው ጎዳና ላይ ሲዘረር፣ ያ ወታደራዊ ጉዳይ መሆኑ ምኑ ላይ እንደሆነ ለመረዳት ያስቸግራል። ሩሲያ በበኩሏ ወታደሮቿ ዩክሬን ውስጥ የጦር ወንጀል ፈጽመዋል መባሉን የሐሰት ፕሮፓጋንዳ በማለት እያጣጣለች ነው የዩክሬን ልዩ ኃይሎች የክሬምሊንን ስም ለማጉደፍ ቡቻ ላይ በሐሰት አቀነባብረው ያቀረቡት ነው ስትል ትወነጅላለች። አመሰግናለሁ ቆንጅት። አድማጮች አሁን ንግድና ምጣኔ ሀብት የምሽቱ ንግድና ምጣኔ ሀብትም በተመሳሳይ ርዕስ ላይ ያቆየናል። የሩሲያና የዩክሬን ጦርነት በኢትዮጵያ ንግድና ኢንቨስትመንት ዘርፍ ላይ ጎጂ ተጽዕኖ ማሳደሩን የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት አስታወቀ። ኢትዮጵያ ከሩሲያና ከዩክሬን ብረትና ስንዴ ስታስገባ በአንጻሩ ደግሞ ቡናና ሻይ ቅጠል በመላክ ስትናገድ መቆየቷን የገለጹት የምክር ቤቱ የኮሚኒኬሽን ዲሬክተር አቶ ደበበ አበበ በንግድና ኢንቨስትመንት ዘርፍም በትብብር ለመስራት ከሁለቱም ሀገሮች ጋር የተለያዩ ስምምነቶች እንደነበሯት ተናግረዋል። በተጨማሪም ሁለቱ ሀገሮች የአውሮፓና የኤዥያ መተላለፊያዎች በመሆናቸው በባህር ትራንስፖርቱ ላይም ከፍተኛ ተጽዕኖ ማሳደሩን ተናግረዋል። አቶ ደበበ አበበን ያነጋገረው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው። እንዲህ ያቀርበዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት አዲስ አበባን ድሬዳዋን ጨምሮ በሁሉም ክልሎች አስራ ስምንት ማህበራትን በስሩ ያቀፈ ነው። የዚህ ማህበር የኮሚኒኬሽንና የህዝብ ግንኙነት ዳይሬክተር የሆኑት አቶ ደበበ አበበ የሩሲያና የዩክሬን ጦርነት በኢትዮጵያ ላይ ሊያስከትል የሚችለው ተጽዕኖ የሚጠበቅ ነው በማለት ኢትዮጵያ ከሁለቱ አገራት ጋር ያላትን የንግድ ግንኙነት እንደሚከተለው ይገልጻሉ። በሁለቱ ሀገራት በሩሲያና በዩክሬን መካከል ያለው ግጭት በዓለም ላይ የራሱ የሆነ ተጽዕኖ እያሳደረ ነው። የንግድ ተጽዕኖም የኢንቨስትመንት የተፈቀደ ነው። በተለይ ኢትዮጵያን በምንመለከትበት ወቅትም ከዛ የተለየ ሊሆን እንደማይችል ያው መገንዘብ ይቻላል። እንደሚታወቀው በተለይ ከሁለቱ ሀገራት ጋር ያለን የንግድ ግንኙነትን በምንመለከትበት ወቅት አሁን ለምሳሌ ከሩሲያ ጋር ያለንን የንግድ ግንኙነት ብንመለከት በሁለት ሺህ ሀያ ወደ አርባ አራት ነጥብ ሁለት ሚሊዮን ዩኤስዲ ኢምፖርት አድርጋለች ከሩሲያ ይህም የሚያሳየው በዋነኛነት የብረት ምርቶች እና ስንዴ ነው። በዛው አመት እንግዲህ ወደዛ የላክ ነው ደግሞ ወደ አስር ነጥብ አራት ሚሊዮን ዩኤስዲ ነው። ይህም በአብዛኛው ቡናና የሻይ ቅጠል ነው። ሩሲያን በተመለከተ ዩክሬንንም በተመለከተ ልክ እንደ ሩሲያ ሁሉ ኢትዮጵያ ያላትን ግንኙነት አቶ ደበበ ሲገልጹ፣ ዩክሬንንም በተመለከተ በተመሳሳይ መልኩ ተመሳሳይ የሆኑ ምርቶች ነው ወደ እነሱ የምንልከው፣ የምናስመጣውን በተመሳሳይ መልኩ ተመሳሳይ ምርቶችን ነው። ለምሳሌ አሁን ዩክሬንን በምናይበት ወቅት በሁለት ሺ አስራ ስምንትን ስናይ ወደ አንድ መቶ ሀምሳ ሰባት ሚሊዮን ዩኤስዲ ነው ከነሱ ወደ ወደ ወደ ሀገራችን ገቢ ወደ ኢትዮጵያ ገቢ ያደረግነው ማለት ነው። በአብዛኛው ከነዚህ ስንዴና ብረት ገቢ የሆነው የሁለት ሺህ ሀያ ዓመተ ምህረት ከኢትዮጵያ ወደ ዩክሬን የተላኩት ደግሞ ወደ አንድ ነጥብ አንድ አምስት ሚሊዮን ዩኤስዲ አካባቢ ነው። እዚህም በተመሳሳይ የቡና የሻይ ቅጠልና የቅመማ ቅመም ምርቶችን ነው የምንልከው። እንግዲህ የትሬድ ባላንሱን በምናይበት ወቅት በአብዛኛው ወደ እነሱ ያጋደለ ነው፣ ወደ ዩክሬን እና ወደ ሩሲያ ያጋደለ ነው። አሁን ኢትዮጵያ ውስጥ ከተፈጠረው ሁኔታ ጋር እንደሚከተለው ያያይዙታል። ከነሱ ነው አብዛኛው ምርቶች የምናስመጣው። አብዛኛው ምርቶቻችን ደግሞ ብረታ የብረት ምርቶች የምንላቸው እና ስንዴ ነው የምናስገባው ማለት ነው። እንግዲህ በእነሱ ጋር ቀጥታ ያለን የትሬድ ግንኙነት የንግድ ግንኙነትን በተመለከተ በእነዚህ ምርቶች ላይ ከፍተኛ የሆነ ለውጥ ማስከተሉም አይቀርም ማለት ነው። አሁን እየተስተዋለ ያለውም የደብረት በኮንስትራክሽን እቃዎች ላይ የሚስተዋሉ የዋጋ ንብረቶች እንደተመለከተም ከዚህ ጋር ተያያዥ ነው ብለን መውሰድ እንችላለን። በሌላም በኩል የስንዴ ምርቶቻችንን አሁን በራሳችን የማምረት አቅማችን እንደተጠበቀው ነው። ወደፊት አሁን ባለው ሁኔታ ግን በአብዛኛው ስንዴ የምናስገባው አሁንም ከ ከተቀመጡት ቁጥሮች ማየት እንደሚቻለው ከዩክሬን ና ሩሲያ ነው። ስለዚህ በሁለቱ ሀገሮች መካከል ያለው የግጭት ዞሮ ዞሮ የሀገራችንን ኢኮኖሚ በእጅጉ እንደሚጎዳው ማየት ይቻላል። በምርት አቅርቦት ላይ ብቻ ሳይሆን በባህርና ትራንስፖርትም ረገድ የመጓጓዣ ዋጋ ላይ ጭማሪ በማሳደር የዋጋ ንረቱ ሊጨምር ይችላል ይላሉ። እንግዲህ የባህር ትራንስፖርትን በተመለከተ እንግዲህ ሁለት ሀገሮች በዋነኛነት የአውሮፓ ና የኤዥያ መተላለፊያ መሆናቸው ይታወቃል። ስለዚህ በባህር ትራንስፖርት ላይም የራሱ የሆነ ተጽዕኖ ይኖረዋል። በዚህ ምክንያት እንግዲህ ማየት እንደሚቻለው በትራንስፖርት ወጪ ላይ የሚኖረው ጭማሪ በቀጥታ በሀገር ውስጥ በሚገቡ ሸቀጦች ላይ የራሱ የሆነ ጭማሪ ይኖረዋል ማለት ይቻላል ለምሳሌ ማየት እንችላለን ለምሳሌ የባህርና ትራንስፖርት ባለስልጣን ያወጣው የኢትዮጵያ መርከቦች አገልግሎት ወጪ ወደ አርባ ሁለት ፐርሰንት ጭማሪ አሳይቷል በዚህ ወቅት ማለት ነው እነዚህ ጦርነት በተከሰተበት ወቅት ወደ አርባ ሁለት ፐርሰንት የመጓጓዣ ጭማሪ አሳይቷል ይሄ የሚያሳየው ምንድን ነው? ቀጥታ የዋጋ ንረቱን ሊያባብሰው እንደሚችል መገመት የሚቻል ነው። ይህ ጦርነት የተከሰተው ሩሲያና ዩክሬን ከኢትዮጵያ ጋር የምጣኔ ሀብታቸውን ለማስተሳሰር የሁለትዮሽ ግንኙነት ለመመስረት ምክክር እያደረጉ በነበረበት ወቅት መሆኑን አቶ ደበበ ተናግረዋል። ባለፈው ወር የነበረውን ሁኔታ እንኳ እንደሚከተለው ይገልጹታል ለምሳሌ ባለፈው ወር የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የተሳተፈበትም አንድ ሚቲንግ ላይ የሩሲያ የአፍሪካ ሩሲያ ኢኮኖሚክ ኮኦፕሬሽን ኮኦርዲኔሽን ኦፊስ አፍሮኮም የሚባል በአዲስ አበባ ላይ ከፍታለች ልክ የአፍሪካ ጽፈት ስደግ በአዲስ አበባ ላይ ከፍታ እየተንቀሳቀሰች በነበረችበት በአስራ አምስት ቀን ባልሞላ ጊዜ ውስጥ ነው ይሄ ጉዳይ ተከሰተው። በአጠቃላይ የኢኮኖሚ ትብብሩን ያዳክመዋል ብለን መውሰድ እንችላለን። በዩክሬንም በኩል በተመሳሳይ መልኩ ነው። በሁለት ሺህ አስራ ሰባት ዓመተ ምህረት የዚህ የሜሞራንደም ኦፍ አንደርስታንዲንግ የምንለው የመግባቢያ ስምምነት ተፈራርማለች ዩክሬን ከኢትዮጵያ ጋር በዚህ ስምምነት መሰረት እንግዲህ በንግድና ኢንቨስትመንት ዙሪያ አብሮ በትብብር መስራት፣ በቱሪዝም ዙሪያ አብሮ በትብብር መስራት ፍላጎቶች ነበሩ። ይህንንም መሰረት በማድረግ ባለፈው አመት በሁለት ሺ ሀያ አንድ የዩክሬን ባለሀብቶች በፎረም ሁሉ አዘጋጅተን በፎረም ላይ ተሳታፊ የነበሩበት ሁኔታ ነው የነበረው። ስለዚህ ይሄ ሁሉ በሚቋረጥበት ወቅት አጠቃላይ ወደ ሀገር ውስጥ የሚገባውን የኢንቨስትመንት መጠንም በእጅጉ ይቀንሰዋል ማለት ነው። ስለዚህ በአጠቃላይ በምናይበት ወቅት ከኢንቨስትመንትም አንጻር ከፍተኛ ጉዳት ይኖረዋል። ከንግድ ትስስርም አንጻር ከንግድ አንጻርም በንግድ ንግድ ስል በሸቀጦች ልውውጥ አንጻርም ከፍተኛ የሆነ ኢምፓክት እንደሚኖረው መመልከት ይቻላል ማለት ነው። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የኮሚኒኬሽንና የህዝብ ግንኙነት ዳይሬክተር አቶ ደበበ አበበን ስለ ሰጡን ማብራሪያ አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስትልን። አመሰግናለሁ ደረጀ። አድማጮች፣ በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገረ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ከግጭት ማግስት ለሚደረጉ እንቅስቃሴዎች ባለሀብቶችና ባለ ድርሻ ያሏቸው አካላት ድጋፍ እንዲያደርጉ ሲሉ ጥሪ አቅርበዋል። ባለፉት ሁለት ዓመታት በተከሰተው ግጭት ሳቢያ የኢንቨስትመንት እንቅስቃሴው በብዙ መልኩ ተጽዕኖ ማሳደሩንም ተናግረዋል። አስቴር ምስጋናውናት ያጠናቀረችው የአማራ ክልል ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ በሁሉም ዘርፍ እጅጉን በጣም ተጎድቷል ሲሉ ነው ንግግራቸውን የጀመሩት የክልሉ ርዕሰ መስተዳደር ዶክተር ይልቃል ከፋለ ዛሬ በባህር ዳር ከተማ ባለሀብቱን ባሳተፈው የኢንቨስትመንት የምክክር መድረክ ላይ የኃይል እጥረት፣ የብድር እጦት፣ የመሰረተ ልማትና የአገልግሎት አሰጣጥ ችግሮች መዋለ ነዋያቸውን በክልሉ እያፈሰሱ ላሉ ባለሀብቶች የሚገጥሟቸው ተግዳሮቶች እንደሆኑ ገልጸዋል። ርዕሰ መስተዳደሩ በእኛ ሀገር በእኛ ክልል ያለው የአገልግሎት አሰጣት ባለሀብቱንና ኢንቨስትመንቱን በተገቢው የማያበረታታ በቢሮክራሲ የተተበተበ ከፍተኛ የሆነ የኃይል፣ የብድር፣ የመሬትና ሌሎች የመሰረተ ልማት አቅርቦት ችግር ያለበት ባለሀብቱ ለእንግልትና ምሬት የሚጋፍ መሆኑ ሁልጊዜም የምንናገረው ነው። ዶክተር ይልቃል አክለውም በአልሚዎቹ ላይ አሉ ያሏቸውን ችግሮች አንድ ባንድ ዘርዝረዋል። ክልሉን መልሶ ለማቋቋምና በተለይ ኢንቨስትመንቱን ለማጠናከር ባለሀብቶችና ባለድርሻ አካላት በጋራ እንዲሰሩም ጥሪ አቅርበዋል። በክልላችን ተገምግመው ያለፉና መሬት ያላገኙ 780፣ ግንባታ አጠናቀው አንዳንዶቹ ማሽን ተክለው በኃይል አቅርቦት ምክንያት ወደ ስራ ያልገቡ 383 እና ማምረት ጀምረው በግብዓትና በውጭ ምንዛሬ እጥረት የቆሙ 53 ፕሮጀክቶች አሉ። ይህ ሁኔታ የሚያሳየው ለኢንቨስትመንቱ እየሰጠነው ያለው መንግስታዊ አገልግሎት የተለየ ለውጥ እና ትኩረት እንደሚያስፈልገው ማሳያ ስለሆነ በየደረጃው ከፌደራል መንግስት ጀምሮ በየደረጃው ያለው የክልል አመራር የማስተካከያ እርምጃ መውሰድ ይለናል የፊቤላ ፋብሪካ ባለቤት አቶ በላይነ ክንዴ የአማራ ክልልን መልሶ ለማልማት አዲስ አደረጃጀቶችን መንግስት መጠቀም እንዳለበት አሳስበዋል። አሁን ያለውን ችግር በአጭር ጊዜ ውስጥ ለመፍታት ባለው እንኳ በፍጥነት ለመስራት የሚያስችሉ ነገሮችን አመራሩ ባለሀብቱም እንዲሰራ እየተደረገ ነው። ከኛ ድርጅት አንጻር ስናየው ያው ፊቤላ ትልቅ የዘይት አቅርቦት ላይ ነው ያለው ለአገሪቱ ነው እያቀረበ ያለው። ከዚህ አንጻር በሙሉ አቅሙ እንዳይሄድ ዋናው ማነቁ የመብራትና የውጭ ምንዛሪ ችግሮች ናቸው። እነዚህን ለመፍታት መንግስት ቁርጠኛ እንደሆነ እየገለጸ ነው። እኛም ሰራተኞቻችንን አዘጋጅተን በተሻለ መንገድ ለህብረተሰቡ ለማቅረብና ኑሮ ውድነቱን በተሻለ መንገድ ለመፍታት ጥረት እናደርጋለን። ሃይንዳይ ሊፍት ብቸኛ ወኪል በኢትዮጵያ ባለቤት አቶ በንተ ጊዜ ብርሃኔ ክልሉ እምቅ ሀብቱን ተጠቅሞ ያለውን የስራ አጥ ችግር ለመቅረፍ የመልካም አስተዳደር ችግሮችን ቅድሚያ መፍትሔ ሊዘረጋለት ይገባል ባይ ናቸው። የመንግስት መዋቅሩ ላይ ተከታታይ የሆነ ትሬኒንግ ለውጥ በተማሩት ማመን መቻል አለበት። የተማሩና ለውጥ ማምጣት የሚችሉ ኢነርጀቲክ የሆኑ አመራሮችን ወደፊት ማምጣት አለበት። በድሮ በሬ ያረሰ የለም። አሁን በድሮ በሬ እየታረሰ ነው እየተሸገር ነው። የአመለካከት መቅረት አለበት። 27 ዓመት ተጎዳ ብላን የሚለው ነገር አለ። የአመለካከት ግን አሁን አለ። ስለዚህ ያን አመለካከት መቅረፍ ካልተቻለ አሁን ሴም ነው የሚሆነው። ባለ ሀብቶቻችን ኢንቨስተሮቻችን ከፍተኛ የስነልቦና የኢኮኖሚ አጠቃላይ በኢንቨስትመንቱ ላይ ለመሰማራት ያላቸው ፍላጎት ችግር ውስጥ ያስገባበት ሂደት ነው የነበረው። ስለዚህ የወየታቸው ዋናው አላማ ከነበርንበት ድብርት ወይም ደግሞ ከነበርንበት ችግር ወጥተን የተሻለ ኢኮኖሚ መነቃቃት ለመፍጠር ታሳቢ ያደረገ መድረክ ነው። ሁለተኛው ባለፉት ዓመታት ኢንቨስትመንቶቻችን፣ የኢንቨስትመንት ፕሮጀክቶቻችን በተለያዩ ተግዳሮቶች ምክንያት ውጤታማ የሆኑ አይደሉም። ስለዚህ እነዚህ ተግዳሮቶች ተለይቷል። በክልል አኳያ በተለይ ከመሬት አቅርቦት፣ ከመብራት፣ ከፋይናንስ፣ ከአገልግሎት አሰጣጥ ጋር የሚያዙ ዋና ዋና ችግሮች ጎልተው ታይተዋል። ስለዚህ እነዚህን ችግሮች ለመፍታት በዚህ መድረክ ላይ ሁሉም የሚመለከተው ባለድርሻ አካላት እንዲሳተፍ ተደርጓል። ስለዚህ በዚህ መድረክ ላይ የተሳተፈው አካል በተነሱ ችግሮች ላይ የራሱን የቤት ስራ ለመውጣትና ኃላፊነት እንዲወጣ ታሳቢ ያደረገ መድረክ በመሆኑ መሆኑ በተለይ ባለሀብቶቻችን ሲያነሱ የነበሩ ችግሮች ከመፍታት አኳያ እና ወደ ተሟላ እንቅስቃሴ ና ምርት ለመግባት ካለን ፍላጎት አኳያ እነዚህ ችግሮች ለመፍታት መድረኩ ትልቅ አስተዋጽኦ አለው ማለት ነው። በቀጣይም ወደ ስራ የመግባት አቅም ያላቸውን ፕሮጀክቶች ፈጣን ምላሽ ለመስጠት የክልሉን ኢንቨስትመንት እንቅስቃሴ ለማሳደግ ታልሞ እንደሚሰራም ነው አቶን ድሪስ አክለው የገለጹት። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር አመሰግናለሁ። አስቴር፣ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ በየመን ከምታደርገው አስቸኳይ ሰብዓዊ እርዳታ በተጨማሪ ጦርነቱን ለማስቆም ሴቶችን፣ የሲቪል ማህበረሰብ አመራሮችንና ሌሎች የተገፉ የማህበረሰቡን ክፍሎች ያካተተ ሁሉን አቀፍ ፖለቲካዊ መፍትሄ እንዲመጣ ድጋፍ ማድረጓን ትቀጥላለች ይላል፣ የዛሬ የዩናይትድ ስቴትስን አቋም የሚያንጸባርቀው ርዕሰ አንቀጽ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ዙሪያ ባደረጉት ንግግር የተባበሩት መንግስታት ድርጅት ልዩ ልኡክ ሃንስ ግሩንበርግ ያስጀመሩትን ሁሉን አካታች የመመካከሪያ መድረክ እናበረታታለን። ሁሉም ወገኖች በዚህ የምክክር ሂደት ላይ እንዲሳተፉ ጥሪ እናደርጋለን ብለዋል። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ በበኩላቸው የተጀመረው የሰላም ሂደት ስኬታማ እንዲሆን የመላው የመናውያን አመለካከትና ቅሬታ እንዲሁም ለፍትህና ተጠያቂነት የሚያደርጉትን ጥሪ ያካተተ መሆን አለበት ሲሉ በአጽንዖት ተናግረዋል። ዩናይትድ ስቴትስ የጸጥታው ምክር ቤት አባል ሀገራት በየመን ላይ በተጣለው የጦር መሳሪያ ማዕቀብ ዙሪያ ያለባቸውን ግዴታ የሚያስታውሰውን እና በሀገሪቱ ሰላም እንዳይሰፍን በሚያደርጉ ግለሰቦች ላይ የተጣለው የጉዞ ክልከላና የንብረት እገዳ በድጋሚ እንዲቀጥል የሚያደርገውን 2624 የተሰኘ የውሳኔ ሀሳብ በመቀበሉ መደሰቷን አስታውቃለች። ከኢራን ለሁቲዎች የሚደርሰውን ህገወጥ የመሳሪያ ዝውውር ማስቆም ቀዳሚነት የተሰጠው ጉዳይ ነው እነዚህ መሳሪያዎች ጦርነቱ እንዲባባስ ቀጠናው እንዳይረጋጋና የየመናውያን ስቃይ እንዲቀጥል እያደረጉ ነው ብለዋል አምባሳደር ቶማስ ግሪንፊልድ። በመጨረሻም በየመን የሚታየው ሰብአዊ ቀውስ በዓለም ዙሪያ ካሉት ቀውሶች እጅግ የከፋ መሆኑን በቅርቡ በምግብ እርዳታን በመቻል ዙሪያ የወጣ አሳሳቢ መረጃ መጠቆሙን ርዕስ አንቀጹ ያስታውሳል። እጅግ አስፈላጊ የሆነውን የሰብአዊ እርዳታ ለማድረግም ዩናይትድ ስቴትስ ተጨማሪ ወደ 585 ሚሊየን የሚጠጋ የአሜሪካን ዶላር መስጠቷን መጋቢት ላይ አስታውቃ የነበረ ሲሆን ይህም ዩናይትድ ስቴትስ በእርዳታ ከሰጠችው ገንዘብ እጅግ ከፍተኛው መሆኑ ተገልጿል። ይህን ገንዘብ ጨምሮም ዩናይትድ ስቴትስ የየመን ጦርነት ከሰባት ዓመት በፊት ከጀመረ አንስቶ አራት ነጥብ አምስት ቢሊየን ዶላር ማውጣቷን አስታውቃለች። ሆኖም በየመን ከሚፈለገው የሰብአዊ እርዳታ 30 ከመቶ ብቻ መሆኑን በመግለጽ ዩናይትድ ስቴትስ ሌሎች በተለይ በቀጠናው የሚገኙ እርዳታ ሰጪ ሀገራት በየመን የሚታየውን ስቃይ ለማብቃት እርዳታ እንዲሰጡ ጥሪ ታቀርባለች። ይህ እርዳታ በተለይ ህይወት ለማዳንና ስቃይን ለመቀነስ እጅግ አስፈላጊ መሆኑንና በቀጥታ ለሚያስፈልጋቸው ሰዎች መድረስ እንዳለበት የሚያሳስቡት የውጭ ጉዳይ ሚኒስትር ብሊንከን እርዳታ እንዳይደርስ የሚያስተጓጉሉ ሁሉም ወገኖች ከድርጊታቸው እንዲታቀቡና እርዳታው ለሚፈለገው አካላት እንዲደርስ እንዲያደርጉ ጥሪ እናቀርባለን ብለዋል። ሰብአዊ እርዳታ ብቻውን በየመን የሚታየውን ችግር ከስር መሰረቱ አይፈታውም የሚለው የዛሬ ርዕስ አንቀጽ ሁሉም በግጭቱ ተሳታፊ የሆኑ አካላት ከጸብ ጫሪነት ተቆጥበው ለየመን ህዝቦች ሲሉ ዘላቂና ሁሉን አቀፍ ፖለቲካዊ መፍትሄ መምጣት ለሚችልበት መንገድ ቅድሚያ እንዲሰጡ ጠይቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች